ጣና ሐይቅ ላይ ጉዳት ያደረሰውን እንቦጭ የተሰኘ የአረም ዝርያ ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ትምህርት ለጣና ደህንነት የተባለው ግብረ ሰናይ ቡድን እዚህ ዋሽንግተን ዲሲ ላይ ጤና ለጣና በሚል ርዕስ ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍ ያለ መጠን ያለው ገንዘብ ማሰባሰብ መቻሉን አስታውቋል። ጽዮን ግርማ የድርጅቱን ሊቀመንበር እና በካሊፎርኒያ ዩኒቨርሲቲ የሕብረተሰብ ጤና እና የውሃ ሀብት ጥናት ባለሙያ የሆኑትን ዶክተር ሰለሞን ክብረትን ስለ ዝግጅቱ አወያይታለች። ዶክተር ሰለሞን ክብረት ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። ከዚህ ቀደም በአትላንታ እና በእስራኤል ተመሳሳይ ዝግጅት አድርጋችሁ ነበረ። ቅዳሜ መጋቢት ስምንት ሁለት ሺህ አስር ደግሞ እዚህ ዋሽንግተን ዲሲ ውስጥ የገቢ ማሰባሰቢያ ዝግጅት አካሄዳችኋል። በዚህ ዝግጅት ከዚህ ቀደሞቹ የተሻለ ገቢ ማሰባሰብ ተቻለ? አመሰግናለሁ ጽዮን ስለሰጠሽኝ ዕድል። የዋሽንግተን ዲሲ የገቢ ማሰባሰብ ከሌሎቹ ለየት የሚያደርገው በቁጥሩም በብዛት ሕዝብ የተሳተፈበት መሆኑ ነው። ያው እንደሚታወቀው ዋሽንግተን ዲሲ አካባቢ ብዙ ኢትዮጵያውያን የሚኖርበት ነው። ከዚህ ቀደም እንደሚታወቀው በአትላንታ እና በእስራኤል ስልሳ ሁለት ሺህ ዶላር ማሰባሰብ ችለን ነበረ። ከዛ በኋላም ወዲያውኑ ማሽን ላይ አውለ ነው የመጀመሪያውን ማሽን ገዝተን ወደ ኢትዮጵያ ልከናል። በሚቀጥለው ወር አጋማሽ ላይ ኢትዮጵያ ይደርሳል። ያንን የሰሙ ኢትዮጵያውያን ብዙዎቹ እኛ እዚህ ፕሮግራም እንዴት እንሳተፍ እያሉ ዋሽንግተን አካባቢ በከፍተኛ ጉጉ ሲጠብቁት የነበረው ፕሮግራም እና በዚህ ፕሮግራም ላይ ከአንድ ሺ አምስት መቶ በላይ ሰው የተገኘበት ብዙ አርቲስቶች፣ የሙዚቃ ሰዎች፣ የሰራሪያ፣ የተለያዩ ባለሙያዎች የተገኙበት፣ ትልልቅ ሰዎች የተገኙበት በጣይቱ ማዕከል እና በኢሻራ መት ሚዲያ ትብብር የተዘጋጀ የተለያዩ ፓርትነሮች ጣና አጋርነታቸውን ያሳዩበት እንደ ጎጃም ግሎባል ትልቅ ዝግጅት ነው የነበረው። ምን ያህል ገንዘብ ማሰባሰብ ቻላችሁ? በአጠቃላይ ት ባደረግነው መሰረት መቶ አርባ ሺ ዶላር በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመድኃኔዓለም ቤተክርስቲያን ዋሽንግተን ዲሲ የሚገኘው የመድኃኔዓለም ቤተ ቤተክርስቲያን ደግሞ ሰባ ሺህ ዶላር አሰባስቦ አንድ ማሽን ለመግዛት ቃል ተገብቶልናል። የመድኃኔዓለም ቤተ ቤተክርስቲያኑ ከአንድ መቶ አርባ ሺህ ዶላሩ ውጭ ነው ከአንድ መቶ አርባ ሺህ ዶላሩ ውጭ ነው እሱ ቃል የተገባልን ነው። መቶ አርባ ሺ ዶላር ግን ትናንትና የተሰበሰበው አዎ። እኛ ያቀድነው በዚህ ፕሮግራም ላይ ሁለት መቶ ሺ ዶላር ታርጌት አድርገን ነው እየሰራ የነበረው ያን ያህል እንሰበስባለን ብለን። ሁለት መቶ ሺ ዶላር የሚያመለክተው ሁለት ማሽን ከእነ መለዋወጫዎቹ እንደዚሁም ሀያ ሺህ ዶላር ለስልጠና እና ሰላሳ ሺህ ዶላር ለጥናት ብለን አጠቃላይ ሁለት መቶ ሺ ዶላር ከዲሲ ፕሮግራም እንሰበስባለን ብለን ነበር የተነሳ ነው። በትክክልም እቅዳችንን አሳክተናል። ሁለት መቶ አርባ ሺ ዶላር መሰብሰብ ችለናል። ሰባ ሺ ዶላር ደግሞ ቃል ተገብቶልናል። አጠቃላይ እንግዲህ ከሶስት መቶ ሺህ ዶላር በላይ መሰብሰብ ትችሏል ማለት ነው። እንግዲህ በቅዳሜው ዝግጅት ኢትዮጵያውያኑ ለዋሽንግተን የሚገኙት ኢትዮጵያውያን ኢትዮጵያ ለሚገኙት ኢትዮጵያውያን ያሳዩትን ተሳትፎና አጋርነት እንዴት ትመዝኑታላችሁ? እጅግ በጣም ደስ የሚል ነው። በነገራችን ላይ ሲሆን ምንም አይነት ገንዘብ ከዚህ ወደ ኢትዮጵያ የምልከው የለም። ከዚህ ቀደምም በተደጋጋሚ እንደተናገርነው ፕሮግራማችን ምንድን ነው? ስልጠናዎችን መስጠት፣ የሚያስፈልጉ ማሽኖችን ገዝቶ ማስገባት እና ቴክኒካል ድጋፎችን ማድረግ ነው። አጠቃላይ ገንዘቡ ማኔጅ የሚደረገው እዚህ ዋሽንግተን ዲሲ ባለው በእኛ አካውንት ነው። ይሄን ካልኩ የቀጥሎ ኢትዮጵያውያን ያሳዩን ተሳትፎ እጅግ ከምንጠብቀው በላይ ነበር። በዛ ወቅት አርቲስት ማህሙድም። ታመመበት ተነስቶ እኛ ጋር መጥቶ ሳላያችሁ እንዴት ነው እንደዚህ ህዝቡ ተሰባስቦ፣ እኔ አይቻችሁ እንኳን መመለስ አለብኝ በማለት ብዙ ሰዎች ያሳዩን ፍቅርና ያሳዩን ተሳትፎ እጅግ በጣም ከጠበቅነው በላይ ነበር እና በእውነቱ በዲሲና አካባቢ በሚኖሩ ኢትዮጵያውያን በጣም በጣም በጣም ኮርተናል። ሌላ ተጨማሪ እንዲህ ያለ የገቢ ማሰባሰቢያ ታደርጋላችሁ? የቀረን ስራ አለ ትላላችሁ? አዎ፣ አላማችን ሰባት መቶ ሀምሳ ሺህ ዶላር ነው በሚቀጥሉት አምስት አመታት። ስለዚህ ያንን ለማሟላት እና ከዚህ በኋላ በዳላስ ይኖረናል። በለንደን ዝግጅቶቹ ተጀምረዋል። እንዲሁም በሚኒሶታ እና በአውስትራሊያ። እነዚህ አራት ዝግጅቶች በዚህ አመት በሁለት ሺህ አስራ ስምንት የምናካሄዳቸው ናቸው። እንዲሁም በካሊፎርኒያ ቤኤሪያ በሚባለው ሳን ፍራንሲስኮ እና ኦክላንድ አካባቢ እናዘጋጃለን። ዶክተር ሰለሞን ክብረት እንግዲህ እርስዎ እዚህ ዩናይትድ ስቴትስ ውስጥ በካሊፎርኒያ ዩኒቨርሲቲ የሕብረተሰብ ጤና እና የውሃ ሀብት አስተዳደር ባለሙያ ኖት፣ ቤተሰብም አሉት። እንዴት ነው ጊዜ በቅቶት ይህን ነገር እያዳረሱ ያሉት? እጅግ በጣም ፈታኝ ነው። ጊዜ በጣም ሚጠይቅ ነው። ግን ነገሩ ምንድን ነው እኔ ብቻ የምሰራው አይደለም። ወደ ሀያ ስምንት የሚሆኑ ባለሙያዎች ከኛ ጋር እየሰሩ ያሉ ነው ስለዚህ ስራዎችን በህብረት በመሆን በቲም በመከፋፈል የምንሰራቸው ነው እና አብዛኛውን ያለኝን መቼም ትርፍ ጊዜ የሚባል የለም። ግን ከስራ ውጪ ያሉትን ጊዜ በአብዛኛው እዚህ ስራ ላይ በማድረግ እንደው አንድ ትልቅ ለውጥ ለማምጣት እየጠርን ነው። በጣም አመሰግናለሁ ዶክተር ሰለሞን ክብረት ለሰጡን ማብራሪያ። እንግዲህ በሌላ ጊዜ ደግሞ ቀጣይ ስራዎቻችሁን ይዘን እንመለሳለን። ለዛሬው ጊዜ እርስጥልን I'm about to